የዲደብልዩ ዜና እንደምናመሻችሁ አድማጮች፣ በመጀመሪያም ዋና ዋና ዜናዎቹ። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት ማለፉን እማኞች ተናገሩ። ዶችቨለ ያነጋገራቸው የአይን ምስክሮች እንደሚሉት በጥይት ቢያንስ አራት ሰዎች ሞተዋል፣ ከስድስት በላይ ተጎድተዋል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ ዘጠኝ ግለሰቦች በዋስ እንዲፈቱ ወሰነ። ፖሊስ መረጃ ለማሰባሰብ በተጨማሪ የጠየቀውን የ14 ቀን የጊዜ ቀጠሮ ፍርድ ቤቱ አልተቀበለውም። ካምፓላ ላይ የተካሄደው ሶስተኛው ኢትዮጵያና የዩጋንዳ የጋራ ሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። ስምምነቱ በዲፕሎማሲያዊ ጉዳዮች ተፈላጊዎችን አሳልፎ በመስጠት በጋራ የህግ ድጋፍና የመጓጓዣ ሰነድ አገልግሎትን እንደሚያጠቃልል የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ በትዊተር ባሰራጩት መልእክት ጠቅሰዋል። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ የኤቦላ ተዋሲ ወረርሽኝ ወደ ሶስተኛ ክፍለ ሀገር መዛመቱ ተነገረ። ዜናው በዝርዝር በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ህይወት ማለፉን የአይን ምስክሮች ተናገሩ። ዶቼ ቬለ ስለ ሁኔታው የጠየቃቸውን ማኝ አንዳንድ ወጣቶች የቀበሌያችን መሬት ለእኛ የስራ እድል መፍጠሪያ እንጂ ለመንግስት ሰራተኞች የቤት መስሪያ መሰጠት የለበትም በማለታቸው ከፖሊስ ጋር ተጋጭተው ቢያንስ አራት ወጣቶች በጥይት ተመተው መገደላቸውን፣ ሌሎች ደግሞ መቁሰላቸውን በስልክ ተናግረዋል። በወቅቱ በስፍራው እንደነበሩ የተናገሩት ግለሰብ ወጣቶቹ ለቀበሌው አስተዳደር ተቃውሞ ሲያቀርቡ የተወሰኑት በመያዛቸው ሌሎች ወጣቶች እስረኞቹ ይፈቱልን በሚል ወደ እስር ቤት ከመጡ በኋላ ተኩስ መከፈቱን ያስረዳሉ። በሰልፍ መጡ። የታሰሩት ይፈቱልን እያሉ ቀጥታ ወደ ፖሊስ ጣቢያ ገቡ። አጋጣሚ ከኋላ ተከትዬ በእርቀት አይነ የታሰሩ ይፈቱ፣ መብታችን ይከበር እያሉ ገቡ። ከተወሰነ ደቂቃ ቆይታ በኋላ ተኩስ ይተኮሳል። እሩምታ ነው የሚተኮሰው። አውቶማቲክ ነው የሚተኮሰው። ምንም የሌሉ ሰዎች ከስፓርት ማዶ ላይ ከወደ ፖሊስ ጣቢያ ግቢ ውስጥ በሚተኮስ ጥይት እንዳሉ ይወርቃሉ። የሞቱት ሶስት ናቸው። እኔ በትክክል ያየሁት አራት ነው የሚባላል። ወደ አምስት ሰዎች ቆስደዋል። እንደውም እኔ አንስቻለሁ። የሚያነሳቸው መኪና የሄድባቸው ሲል በተቻለ ያቅም አንስቼ እንትን ብያለሁ። እራሱ የተመታልቸው የሞተ ልጅ ማለት ነው። ሌላኛውም ማኝ እንደሚሉት ደግሞ የተገደሉት ወጣቶች ስድስት ናቸው። ሌሎች አስራ ሁለት መቁሰላቸውንም ገልጸዋል። የአማራ ክልል ልዩ ኃይል በስፍራው ደርሶ በማረጋጋቱ ዛሬ በከተማዋ የተረጋጋ ሁኔታ መኖሩን የአራቱ ሟቾች የቀብር ሥርዓት መከናወኑንም ተናግረዋል። የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበረ አዳሙ ጉዳዩን የሚያጠና ቡድን ወደ ቦታው መንቀሳቀሱን ጠቅሰው ለጊዜው ዝርዝር መረጃ እንደሌላቸው መናገራቸውን ከባህር ዳር ዘጋቢያችን አለምነው መኮንን በላከልን ዜና አመልክቷል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ ዘጠኝ ግለሰቦችን በዋስ እንዲፈቱ ወሰነ። ፍርድ ቤቱ ዛሬ በዋለው ችሎት በዋስ እንዲፈቱ ካላቸው ተጠርጣሪዎች መካከል የሲዳማ ሚዲያ ኔትወርክ ዋና ስራ አስኪያጅ ጌታሁን ደጉዬ፣ ምክትላቸው ታሪኩ ለማና የዚሁ ጣቢያ የቦርድ አባል የሆኑት በላይ ባል ጉዳይ ይገኙበታል። ፖሊስ በተጠርጣሪዎቹ ላይ ቀሪ የምስል፣ የድምፅ የሰውና ሰነድ ማስረጃዎችን ለማሰባሰብ ተጨማሪ የአስራ አራት ቀናት የጊዜ ቀጠሮ እንዲሰጠው ፍርድ ቤቱን ጠይቆ ነበር። ፍርድ ቤቱ ግን እስካሁን አራት የጊዜ ቀጠሮዎችን መስጠቱን መርማሪ ፖሊስን በማስረጃ አሰባሰብ ሂደት አከናወንኩ ያላቸው ስራዎች ተመሳሳይ መሆናቸውን በመጥቀስ የቀረበውን ተጨማሪ የጊዜ ቀጠሮ ጥያቄ ውድቅ አድርጎታል። ተጠርጣሪዎቹም እያንዳንዳቸው የሀምሳ ሺ ብር ዋስትና በማቅረብ ጉዳያቸውን በውጭ ሆነው እንዲከታተሉ መወሰኑንና ና ለነሐሴ 14 ቀን 2011 ዓ.ም እንዲቀርቡ ማዘዙንም የሐዋሳው ዘጋቢያችን ሸዋንግዛው ወጋየው የላከልን ዜና ያስረዳል። ካምፓላ ላይ የተካሄደው ሶስተኛው የኢትዮጵያና የኡጋንዳ የጋራ የሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያ ጌታቸው አሰግድ በትዊተር ባስተላለፉት መልእክት የጋራ ኮሚሽኑ በዲፕሎማሲያዊ ጉዳዮች ተፈላጊዎችን አሳልፎ በመስጠት በጋራ የሕግ ድጋፍ በመጓጓዣ ሰነድ አገልግሎት እንዲሁም በሌሎች ጉዳዮች ላይ ከስምምነት መድረሱን አመልክተዋል። ከዚህም ሌላ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የመከላከያ ሚኒስትር ለማ መገርሳ በዩጋንዳ ከኢትዮጵያ አምባሳደር ጋር በመሆን እዚያ ከሚገኙ ኢትዮጵያውያን ጋር መነጋገራቸውንም አክለው ገልጸዋል። በዩጋንዳ የሚገኙ ኢትዮጵያውያን ኢትዮጵያ ውስጥ የተጀመረውን የለውጥ ማሻሻያ ሂደት እንደሚደግፉ መግለጻቸውንም ቃል አቀባዩ በትዊተር መልእክታቸው ጠቅሰዋል። በውጭ ጉዳይ ሚኒስትር ገዱ አንዳርጋቸው የተመራው የኢትዮጵያ ሚኒስትሮች የልኡካን ቡድን ትናንትና ነው ወደ ካምፓላ የተጓዘው። አድማጮች የምትከታተሉት የዶች ቨለ ዲደብሊውን ዜና ነው። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የኢቦላ ተዋሲ ወረርሽኝ ወደ ሶስተኛ ክፍለ ሀገር መዛመቱ ተነገረ። ደቡባዊ ኪቭ ውስጥ ሁለት ሰዎች በበሽታው መያዛቸውን የኮንጎ የጤና ሚኒስቴር አረጋግጧል። በበሽታው የተያዙት ወደ ሰሜን ኪቭ በአውቶቡስ በጀልባና በእግር ከሁለት ልጆቿ ጋር የተጓዘች እናትና ልጆቿ ሲሆኑ ሀያ አራት ዓመቷ መሆኑ የተገለጸው ይህች እናት በበሽታው ትናንት ምሽት መሞቷን የኮንጎ ብሔራዊ የባዮ ሜዲካል ምርምር ተቋም ዳይሬክተር መግለጻቸውን አሶሲየትድ ፕሬስ ዘግቧል። ከታማሚዎቹ ጋር ሳይነካኩ እንዳልቀሩ የተገመተ ከአንድ መቶ በላይ ሰዎች ተለይተው ለሀያዎቹ የኢቦላ መከላከያ ክትባት እንደተሰጣቸውም ተገልጿል። የኢቦላ ወረርሽኝ ኮንጎ ውስጥ አንድ ዓመት አስቆጥሯል። እስካሁንም ምስራቅ ኮንጎ ውስጥ 2765 ሰዎች በበሽታው መያዛቸው የተረጋገጠ ሲሆን ከ1800 የሚበልጡት አልቀዋል። በሽታው ባለፈው ሳምንት ከሩዋንዳ ጋር የምትጎራበተውና ሁለት ሚሊዮን ገደማ ነዋሪ ወዳላት ጎማ ከተማም ተዛምቷል። ሰሜን ኮሪያ ተጨማሪ ሚሳይሎችን በመተኮስ ከደቡብ ኮሪያ ጋር ለመነጋገር እንደማትፈልግ አመለከተች። ፒዮንግያንግ ዛሬ ማለዳ በምስራቅ የባህር ዳርቻ አቅጣጫ ያወናጨፈቻቸው ሁለት የአጭር ርቀት ሚሳይሎች መሆናቸውን የደቡብ ኮሪያ ጦር ኤታ ማዦር ሹሞች ሊቀመንበር አስታውቀዋል። የሰሜን ኮሪያ እርምጃ ካለፈው ሳምንት አንስቶ የዩናይትድ ስቴትስና የደቡብ ኮሪያ ወታደሮች የጀመሩትን የውጊያ ልምምድ በመቃወም መሆኑን የሮይተርስ ዘገባ ያመለክታል። ድርጊቱን ድፍረት በማለት ያወገዙት የደቡብ ኮሪያ ፕሬዚደንት በሁለቱ ኮሪያዎች መካከል ያለው ግንኙነት እንዳበቃለት ዝተዋል። የጃፓን የመከላከያ ሚኒስቴር የሚሳኤሉ ተኩስ አስጊ እንዳልነበረ ሲገልጽ ጠቅላይ ሚኒስትር ሺንዞ አቤ በበኩላቸው ከአሜሪካና ከሌሎች ሀገራት ጋር ተባብረው የሕዝባቸውን ደህንነት እንደሚያስጠብቁ ተናግረዋል። ሰሜን ኮሪያ የተኮሰቻቸው ሁለቱ ሚሳይሎች የጃፓንን ደህንነት እንደማያሰጉ ተረጋግጧል። የሕዝቡን ደህንነት ለመጠበቅ ግን ከዩናይትድ ስቴትስና በከፍተኛ ጥንቃቄ ላይ ከሚገኙ ከሌሎች ሀገራት ጋር በመተባበር የሚቻለውን ጥረት ሁሉ አድርጋለሁ። የፒዮንግያንግ እርምጃ ሁለቱን ኮሪያዎች ወደ አንድነት ለማምጣት ታስቦ የተጀመረውን ውይይት የሚያደናቅፍ እንደሆነ ነው የተነገረው። ስማቸው ያልተገለጸ አንድ የዩናይትድ ስቴትስ ባለስልጣን ዋሽንግተን ከደቡብ ኮሪያና ጃፓን ጋር በጉዳዩ ላይ የመከረች መሆኑን መናገራቸውን ዘገባው አክሎ አመልክቷል። ትውልደ ፍልስጤማዊቷ የዩናይትድ ስቴትስ የምክር ቤት አባል ራሺዳ ታሊብ ወደ እስራኤል ለመግባት የተጣለባቸው እገዳ መነሳቱ ቢነገርም እንደማይሄዱ አስታወቁ። ቀደም ሲል የእስራኤል መንግስት እሳቸውና ሌላኛዋ ሙስሊም የአሜሪካ የምክር ቤት አባል ኢልሃን ኡመር ወደ እስራኤል መግባት አይችሉም ማለቱን ምክትል የውጭ ጉዳይ ሚኒስትሩ አስታውቀው ነበር። ሆኖም ዛሬ እስራኤል ቤተሰባቸውን ለመጎብኘት ለጠየቁት ራሺዳ ታሊብ በሰብአዊነት ፈቃድ መስጠቷን አስታውቃለች። በምዕራቢው የዮርዳኖስ ወንዝ ዳርቻ ባለው የፍልስጤም ግዛት የሚኖሩ አያታቸውን ለመጎብኘት አስበው እንደነበር የተናገሩት ታሊብ በበኩላቸው እንዲህ ባለ ጫና ስር አያቴን መጠየቄ ከማምነው ነገር ሁሉ ጋር መቃረን ነው በማለት ጉዟቸውን መሰረዛቸውን በትዊተር ባሰራጩት መልእክት ገልጸዋል። በመቀጠልም ዘረኝነትና ጭቆና መዋጋታቸውን እንደሚቀጥሉ አመልክተዋል። ከመጀመሪያው ጥያቄያቸው የትንኮሳ ነው ያሉት የእስራኤል የሀገር ውስጥ ሚኒስትር አሪያንደሪ በበኩላቸው በሰብአዊነት ቢፈቀድላቸውም ለእስራኤል ያላቸው ጥላቻ ለአያታቸው ካላቸው ፍቅር በልጧል በማለት ወቅሰዋል። ይህ ዶቼ ቬለ ዲደብሊው ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ትናንት ወጣቶች ከፖሊስ ጋር ተጋጭተው የሰው ሕይወት ማለፉን እማኞች ተናገሩ። ዶችቨለ ያነጋገራቸው የአይን ምስክሮች እንደሚሉት በጥይት ቢያንስ አራት ሞተዋል፣ ከስድስት በላይ ተጎድተዋል። የሐዋሳ ከተማ አስተዳደር ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት በሲዳማ ዞን የተለያዩ አካባቢዎች ተከስቶ የነበረውን ሁከት ቀስቅሰዋል በሚል ተጠርጥረው የተያዙ ዘጠኝ ግለሰቦች በዋስ እንዲፈቱ ወሰነ። ፖሊስ መረጃ ለማሰባሰብ በተጨማሪ የጠየቀውን የ14 ቀን የጊዜ ቀጠሮ ፍርድ ቤት አልተቀበለውም። ካምፓላ ላይ የተካሄደው ሶስተኛው የኢትዮጵያና የዩጋንዳ የጋራ ሚኒስትሮች ኮሚሽን ስብሰባ በተለያዩ ጉዳዮች ላይ ስምምነት በመፈራረም ዛሬ ተጠናቀቀ። ኮንጎ ዴሞክራቲክ ሪፐብሊክ ውስጥ የኢቦላ ተዋሲ ወረርሽኝ ወደ ሶስተኛ ክፍለ ሀገር መዛመቱ ተነገረ። ዜናው በዚሁ አበቃ።